ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም፣ ጤና ይስጥልን። እንደምናመሻችው የረቡዕ ጥቅምት 26 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማግዜር ነኝ። በቀዳሚው ዝግጅት ከመኖሪያ ቤታቸው በፌዴራል ፖሊስ የተወሰዱት የመላው ኢትዮጵያ አንድነት ፓርቲ መያድ ከፍተኛ አመራር አቶ ተስፋዬ ታሪኩ እስካሁን የደረሱበት እንዳልታወቀ የፓርቲው ፕሬዝዳንት ለቪኦኤ ገለጹ። ፖሊስ ነድ የኔ አይደለም መብቱ ይለናል። ለአማራ ክልል ስንጠይቅ የኔ አይደለም መብቱ ይለናል። ስለዚህ የት እንዳሉም ለማወቅ እንኳ በጣም አስቸጋሪ ነው። ለምሳሌ አሁን ጥላሁን አድማስ ተዚህ ቀደም ነው ታፍኖ የተወሰደ ወሬ ሆነዋል። ለመጠየቅ ማዕከላዊ ሄር፣ በየፖሊስ ጣቢያው ሄር እና ዘመድ እናት አባት ካልሆነ ለማንም ልንናገር አንችልም የት እንዳለ ማናውቅም በሚል ነው የተነገረን ከባህር ዳርና ከጎንደር የተወሰዱ የፓርቲው አባላትም የት እንዳሉ አይታወቅም ብለዋል የማያድ ፕሬዚዳንት አቶ አበባው ማህሪ። በሌላ ዜና የደቡብ ሱዳን የሰላም ስምምነት ነገ በአዲስ አበባ በኢጋድ መሪዎች ለውይይት ይቀርባል። በንግድና ምጣኔ ሀብት ዝግጅታችን በኢትዮጵያ የተመዘገቡ የምጣኔ ሀብት እድገቶች ለተጨማሪ ትብብርና የንግድ ትስስር የሚያነሳሱ መልካም አጋጣሚዎች ናቸው ሲሉ በአዲስ አበባ ዩናይትድ ስቴትስ አምባሳደር ፓትሪሺያ ሃስላክ ለቪኦኤ ተናግረዋል። የአፍሪካ መሪዎች ጉባኤን ጠቅሳለሁ። ፕሬዚደንት ኦባማ የአህጉሪቷን መሪዎች ለስብሰባ በመጥራት በአፍሪቃ የሚታዩ መልካም ጅምሮችና ፈተናዎች ዙሪያ ለአንድ ሙሉ ቀን ተወያይተዋል። በስብሰባው ዙሪያ የተሰናዱ ዝግጅቶች በግል ዘርፍ ትብብር ላይ ያተኮሩ ናቸው። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። የምሽቱን ዜናዎች ቆንጅታዬ ታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ እዚህ ዩናይትድ ስቴትስ ውስጥ ትናንት ማክሰኞ በተካሄደው አገር አቀፍ ምርጫ ሪፑብሊካኖች የመወሰኛውን ምክር ቤት ተቆጣጥረዋል። በሕዝብ ተወካዮች ምክር ቤት ያላቸውን ይዞታም አስፍተው በፕሬዚደንት ባራክ ኦባማ የመጨረሻዎቹ የሁለት ዓመታት የስልጣን ዘመን በሁለቱ ምክር ቤቶች አብላጫ መቀመጫ አግኝተዋል። ከትናንቱ ምርጫ በፊት ዲሞክራቶች በሴኔቱ ከሴኔቱ አንድ መቶ መቀመጫዎች ሀምሳ አምስቱን ይዘው የነበሩ ሲሆን ሪፑብሊካኑ በአርካንሳ፣ ኮሎራዶ፣ አዮዋ፣ ሞንታና፣ ሰሜን ካሮላይና፣ ደቡብ ዳኮታ ና ዌስት ቨርጂኒያ አሸንፈው በትንሹ ሰባት መቀመጫዎችን ጨምረዋል። የምርጫ ውጤት ምንም እንኳ እሳቸው በእጩነት የቀረቡበት ባይሆንም ፖሊሲዎቻቸው ግን ቀርበዋል ብለው ሲናገሩ ለነበሩት ለፕሬዝደንት ባራክ ኦባማ የሚሸነቁት ሽንፈት ተብሎ ተወስዷል። ፕሬዚደንቱ ከጥቂት ጊዜ በኋላ በትናንቱ ምርጫ ውጤት ዙሪያ ጋዜጣዊ ጉባኤ ያደርጋሉ። የምክር ቤት መሪዎችን ደግሞ የፊታችን አርብ ለውይይት ዋይት ሀውስ ወደ ዋይት ሀውስ ይጋብዛሉ ተብሏል። የተባበሩት መንግስታት የጸጥታ ምክር ቤት በጦርነት የተበጣጠቀችው ደቡብ ሱዳንን የተመለከተና በፕሬዝደንቱ ሳልቫኪርና በተቀናቃኛቸው የቀድሞ ፕሬዝደንት ላይ ማዕቀብ የሚደነግግ ረቂቅ ውሳኔ ላይ ለመነጋገር ዝግጁ መሆኑ ተገለጠ። የወቅቱ የጸጥታው ምክር ቤት ሊቀመንበር የሆነችው የአውስትሬሊያ አምባሳደር ጌሪ ኩላን ትናንት በሰጡት ቃል ኢላማዎች ላይ ያነጣጠረ እቀባና የጦር መሳሪያም እገዳ ለመደንገግ ስፋት ያለው ፍላጎት አለ ብለዋል። የጊዜ ሰሌዳ ተቆርጦ እንደሆነ ግን የተናገሩት ነገር የለም። ዩናይትድ ስቴትስ ሚስተር ኪርና ተቀናቃኛቸው ሪያክ ማቻር ለወራት የዘለቀውን ብሔረሰባዊ ግጭት ለማቆም የደረሱትን የሰላም ውል ሳያከብሩ በመቅረታቸው ባለፈው ግንቦት ወር በራሷ ማዕቀብ እንደጣለችባቸው ይታወሳል። በስምምነቱ መሰረት ሁለቱ ጸበኛ መሪዎች የአንድነት መንግስት ማቋቋም የነበረባቸው ሲሆን ስምምነቱ ተግባራዊ ሳይሆን ቀርቷል። ውጊያውን በአመዛኙ እንደቀጠለ ነው። ሶስት የምዕራብ አፍሪቃ ሀገሮች መሪዎች የቦርኪና ፋሶ ወታደራዊ መሪዎች ስልጣንን ለሲቪላዊ የሽግግር መንግስት ለማስረከብ የገቡትን ቃል እንዲያከብሩ ግፊት ሊያደርጉ ወደ ሀገሪቱ ተጉዘዋል። የጋና ፕሬዚደንት ጆን ማሃማ፣ የናይጄሪያው ጉድላክ ጆናታንና የሴኔጋሉ ፕሬዚደንት ማኪሳል ዛሬ ረቡዕ ቦርኪና ዋና ከተማ ዋጋዱጉ ገብተዋል። ከሀገሪቱ ጊዜያዊ ርዕሰ ብሔር ከሌተና ኮሎኔል ዚዳና ከተቃዋሚ መሪዎቹ ጋር ይነጋገራሉ ተብሎ ይጠበቃል። ዩክሬን በሩሲያ ተደጋፊ የሆኑት ተገንጣዮች በተቆጣጠሯቸው ምስራቃዊ ክፍለ ሀገሮቿ የመንግስቱን በጀት እንደምታቆም በዛሬ ዕለት ይፋ አድርጋለች። ዛሬ ጠቅላይ ሚኒስትር አርሴኒየ ያትሴኑክ በሰጡት ቃል እርምጃው ዶኔትስክና ሉሃንስክ በሽብርተኞች ሲሉ በጠሯቸው እጅ እስካሉ ድረስ ይቀጥላል። ብለዋል ጠቅላይ ሚኒስትሩ በካቢኔ ስብሰባ ላይ ባሰሙት ንግግር መንግስት ለክልሎቹ የኤሌክትሪክና የጋዝ አቅርቦቱን ግን ይቀጥላል ብለዋል። ራሳቸውን ተገንጥለናል ብለው ያወጁት እነዚህ ግዛቶች ከኬቭ መለየታቸውን በይፋ ለማስረገጥ እሁለት ምርጫ ማካሄዳቸው ይታወሳል። በመጨረሻም ኢየሩሳሌም ውስጥ አንድ ፍልስጤማዊ የሚነዳውን መኪና የተሰበሰቡ እግረኞች ወዳሉበት ሆን ብለው ነድቶ ቢያንስ አስር ሰዎች ያቆሰለ ሲሉ የእስራኤል ፖሊሶች ገልጸዋል። ከገጫቸው መካከል ሶስቱ ፖሊሶች መሆናቸውን የተነገረው አንደኛው ፖሊስ ከጥቂት ጊዜ በኋላ ሕይወቱ ማለፉን የአካባቢው ሆስፒታል አስታውቋል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ቀዳሚው ዝግጅት ከመኖሪያ ቤታቸው በፌዴራል ፖሊስ የተወሰዱት የመላው ኢትዮጵያ አንድነት ፓርቲ መኢአድ ከፍተኛ አመራር አቶ ተስፋዬ ታሪኩ እስካሁን የደረሱበት እንዳልታወቀ የፓርቲው ፕሬዚዳንት ለቪኦኤ መግለጻቸውን ነው። ከባህር ዳርና ከጎንደር የተወሰዱ የፓርቲው አባላትም የት እንዳሉ አይታወቅም ብለዋል። የመያድ ፕሬዚዳንት አቶ አበባው ማሀሪ የፌዴራል ና የክልል ባለስልጣናት እስካሁን በጉዳዩ ላይ አስተያየት አልሰጡም። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። ጎጃም ውስጥ በደጀን ከተማ የሚኖሩት አቶ ተስፋዬ ታሪኩ ተቃዋሚውን የመላው ኢትዮጵያ አንድነት ድርጅትን በኃላፊነት ጭምር ማገልገል የጀመሩት በዚያው አካባቢ ነው። በአካባቢው በነበረው የመያድ መዋቅር የወረዳ አመራር ሆነው ሲያገለግሉ እንኳን በፓርቲው የነበራቸው ተሳትፎ የጎላ ነበር ይላሉ የፓርቲ አጋሮቻቸው። የ97ቱን ምርጫ ተከትሎ የቅንጅት ከፍተኛ አመራሮች ወህኒ ሲወርዱና ለፍርድ ሲቀርቡም እኚህ ወጣት አመራር ከደጀን መጥተው ቃልቲ ታስረዋል። የአሁኑ ስር ግን የተለየ መሆኑን የገለጹት የመላ ኢትዮጵያ አንድነት ድርጅት ፕሬዝዳንት አቶ አበባው መሐሪ ወዴት እንደተወሰዱ እንኳን አይታወቅም ብለዋል። ከአቶ ተስፋዬ ታሪኮ በተጨማሪ የፓርቲው የምዕራብ ጎጃም ዞን ጸሐፊ መቶ አለቃ ጌታቸው መኮንን ከባህር ዳር፣ የደቡብ ጎንደር ዞን ጸሐፊ የሆኑት አቶ ጥላሁን አድማስ ከደብረታቦር፣ የፓርቲው አባል የሆኑት ቢሁነኝ አለንም ከዚሁ ከደብረታቦር መታሰ ስራቸውን ፕሬዝዳንቱ አስረድተዋል። ለጊዜው ኃላፊነታቸው የተጣራ መሆኑ የተገለጸው አቶ ብርሌው ተስፋይም ከደጀን ከተማ መታሰራቸውን ገልጸዋል። አቶ ተስፋይ ታሪኩን ጨምሮ እነዚህ የፓርቲው አመራሮችና አባላት ወደየት እንደተወሰዱ ማወቅ አለመቻሉን የተናገሩት አቶ አበባው ኃላፊነት የወሰደ አካል እንኳን የለም ይላሉ። ይህንን ሊነግረን የሚፈልግ አካል አላገኘንም። ፖሊስነት የኔ አይደለም መብቱ ይለናል። ለአማራ ክልል ስንጠይቅ የኔ አይደለም መብቱ ይለናል። ስለዚህ የት እንዳሉም ለማወቅ እንኳ በጣም አስቸጋሪ ነው። ለምሳሌ አሁን ጥላሁን አድማስ ተዚህ ቀደም ነው ታፍኖ የተወሰደ። ወር ይሆነዋል። ለመጠየቅ ማዕከላዊ ሄርን፣ በየፖሊስ ጣቢያው ሄርን እና ዘመድ እናት አባት ካልሆነ ለማንም ልንናገር አንችልም፣ የት እንዳለ ማናውቅም በሚል ነው የተነገረን። ስለዚህ የት እንዳሉ ማናውቅም ለማጣራት ሙከራ በምናደርግበት ጊዜ ኃላፊነት የሚወስድ ሰው ወይም እኔ ነኝ የሚል ሰው ይሄ ነው የሚል ሰው ልናገኝ ስላልቻል በጣም ጨለማ የሆነ ሁኔታ ነው ያለው። የነዚህ የተቃዋሚ ፓርቲ አመራሮችና አባላት መታሰር በዚህ ዓመት ከሚካሄደው አገር አቀፍ ምርጫ ጋር እየተገናኘ ነው ሲሉም የመያዱ ፕሬዚዳንት ሲሆን ይችላሉ። ይህ አባላትን ለማሸማቀቅ መራጩን ሕዝብ ለማሸማቀቅ የሚደረግ ሁኔታ ነው። ስለዚህ አሁን ሌሎች አባሎች ህብረታችን እንደ ልባቸው ተጉዘው እንደ ልባቸው ሄደው ህዝብን ማደራጀት ማንቃት በጣም ነው የሚያስቸግራቸው። በጣም ነው የሚቸገሩ። ለምን ነገ ጠዋት፣ ዛሬ መንግስት ይህንን ስህተት እየፈጸመ ነው፣ ገዢው ፓርቲ ይህንን ስህተት እየፈጸመ ነው ብለው ሲናገሩ እየታፈሱ የሚወሰዱ ከሆነ ከፍተኛ ችግር ነው እና ሌሎቹ አባላት እንደ ልባቸው ወደው ለማንቃት ና ለማደራጀት ይቸገራሉ። አባላትም ደግሞ የመሸማቀቅ ሁኔታ ስለሚኖር ለምርጫው እጅግ እጅግ በጣም ከፍተኛ ተጽዕኖ እንደሚኖረው እርግጠኛ ነው እና መንግስትም ይህን የሚያደርገው በሚደረገው ምርጫ ላይ ያላቸው ምርጫ ላይ ከፍተኛ ተጽዕኖ ለማሳደር ህዝቡ ተሸማቆ እነሱን እንዲመርጥ ያለ ባለዚያም ደግሞ ሳይደራጅ እንዲሆን እንዲቀር ለማድረግ የሚደረግ ሁኔታ ነው። ከ97ቱ ምርጫ እስር በኋላ ከወረዳ አመራር ተነስተው የፓርቲው የምስራቅ ጎጃም ዞን አደራጅ እስከመሆን የሰሩት አቶ ተስፋዬ ታሪኩ በቀድሞው የመያድ ፕሬዝዳንት ኢንጂነር ኃይሉ ሻውል አማካኝነት ወደ አዲስ አበባ መጥተው በዋናው ጽህፈት ቤትም አገልግለዋል። እስከ ቅርብ ጊዜ ድረስም ዋና ጸሐፊ ሆነው ሲሰሩ ነበር። በፓርቲው ውስጥ በተፈጠረው ልዩነት ግን ተስፋዬ ከዚህ ኃላፊነት መነሳታቸው ቢያንስ በአመራሮቹ ተነግሯል። እየተጠበቀ ያለው የጠቅላላ ጉባኤው ውሳኔ ሲሆን የአሁኑ ሁኔታ የተፈጠረውም ጉዳዩ በንጥልጥል ላይ ያለ ነው። ስለዚህ የጠየኳቸው የመያዱ ፕሬዚዳንት አቶ አበባው መሀሪ የተፈጠረው ልዩነት ስለ ተስፋዬ ከመናገር አያግደንም ብለዋል። ተስፋዬ ያም ሆነ ይህ ለዚህ ፓርቲ ታግሏል፣ ለኢትዮጵያ ህዝብ ታግሏል። ያን ነው የምናውቀው። እዚህ በአመራር መካከል በአባላት መካከል በተፈጠረ ልዩነት መለያየት ያለ ነው፣ ግጭት ያለ ነው ነው መለያየት ያለ ነው። ያ ወደ ኋላ የሚለን ነገር አይደለም። ተስፋዬ ታስሯል። ስለ ተስፋዬ መታሰር ተመጮህና የት አለ ወደ የት ደረሰ ከማለት ወደኋላ የምንልበት አንድ ምክንያት አይኖረንም። ከዚህ በተጨማሪ ደግሞ ለአመራራችን ቀርቶ የኢትዮጵያ ሕዝብ ለምን ታሰረ ብለን መጮህ መቻል አለብን። ያለ ማለት ያ የፓርቲ መኖር ጥቅሙ አይታየኝም። ጥቅሙ እያንዳንዱ ዜጋ መብቱ ታፍኖ ሰብአዊ መብቱ ታፍኖ እየታሰረ እንዳይናገር እየታፈነ እንዳይንቀሳ ሲንቀሳቀስ እየታሰረ ተሆነ ለዚያ ህዝብ ለዚያ ዜጋ መጮህና አቤት ማለት አለብን። ና የተስፋይን ነገር እንቀጥላለን። የፌዴራል ና የክልል ባለስልጣናት እስካሁን በመያድ አመራሮች መታሰር ላይ የሰጡት አስተያየት የለም። በአማራ ክልል የርዕሰ መስተዳድሩ ጽፈት ቤት ምክትል ኃላፊ የሆኑት አቶ ተሰማ ደምሴ ጉዳዩ ከእርሳቸው ኃላፊነት ጋር የተገናኘ አለመሆኑን ተናግረዋል። ወደ ክልሉ የአስተዳደርና የጸጥታ ጉዳይ ቢሮ በመደወል ኃላፊውን አቶ ደሴ አሰሜን ለማግኘት ያደረግኩት ጥረትም አልተሳካም። የፌዴራሉ መንግስትም ይህ ዜና በተጠናቀረበት ሰዓት በዚህ ጉዳይ ላይ ምንም አይነት መረጃ አላሰራጭም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ የኢሳ ብሔረሰብ ኡጋዛዊ ምክር ቤት የተሰኘ አካል በስድስት የኢሳ ቀበሌዎች የፌዴራል ጸጥታ ኃይሎች በፈጸሙት ድርጊት ሕይወት መጥፋቱን ገልጦ አጥፊዎቹ ወደ ሕግ እንዲቀርቡ ጠይቋል። የስድስቱ ቀበሌዎች ወደ አፋር ክልል መተላለፋቸው ይህ ሕገ መንግስታዊ እርምጃ ነው ያለው ምክር ቤቱ መንግስት ይህንን ውሳኔ እንዲያጤንና እንዲሽር አቤት ብሏል። የፌዴራል ጉዳዮች ሚኒስትር በአሁኑ ወቅት ምላሽ ሊሰጥ አለመቻሉን አክሎ፣ መለስካቸው አመሀ ተከታዩን ዘገባ ከአዲስ አበባ አስተላልፏል። የኢሳ ብሔረሰብ ኡጋዛዊ ምክር ቤት የሚል ማህተምና የኢሳ ብሔረሰብ ኡጋዝ ኡጋዝ ሙስጠፋ መሐመድ ኢብራሂም ፊርማ ያረፈበት ይህ ለጠቅላይ ሚኒስትር ጽህፈት ቤት፣ ለፌዴሬሽን ምክር ቤት፣ ለህዝብ ተወካዮች ምክር ቤት እንዲሁም ለፌዴራል ጉዳዮች ሚኒስቴር የቀረበው ደብዳቤ ኡጋዛዊው ምክር ቤት ከጥቅምት 2 ቀን እስከ ጥቅምት 14 ቀን 2007 ዓ.ም በአሰቡሊ ከተማ ተሰብስቦ የደረሰበትን ውሳኔ የሚገልጽ ነው። ውሳኔው ከያዛቸው ሰባት ነጥቦች መካከል የፌዴራል መንግሥት አዳይቱ፣ ንዱፎ፣ ገደሙሉ፣ መተኔ፣ ደናሄሌና ሃርዲን የተባሉ በሶማሌ ክልል በሲቲ ዞን የሚገኙ ቀበሌዎች ወደ አፋር ክልል እንዲከለሉ በወሰነው መሠረት ውሳኔውን በማስፈጸሙ ግብግብ የፌዴራል የጸጥታ ኃይሎች የሰው ህይወት እስከ ማጥፋት ድረስ የኃይል እርምጃ እንደወሰዱ ይጠቅሳል። ድርጊቱን የፈጸሙትም በህግ ፊት እንዲቀርቡ ይጠይቃል። ከኢሳ ሽማግሌዎች አንዱ ነኝ ያሉት አቶ አሰወይ ፋራህ ከኢሰቡላ ከተማ ይህን ድርጊት በስልክ ለቪኦኤ ተናግረዋል። ስለ ድምፁ ጥራት አስቀድመን ይቅርታ እንጠይቃለን። መስከረም 22 2007 አቶ ፋራህ ዱበድ የተባለው ልጅ ወታደር ተገለዋል። የፌራል ፖሊስ ፌደራል ፖሊስ ወታደር ነው የገደለው። ሁለተኛ ሚርጊር ጌለ ቆስሏል። ለሶስተኛ ሙልሑ ፋራሕ የተባለችውን ህጻን ልጅ አዝላ በቂ ተመታለች። ሮሊ ፋራሕ ሑሽ የተባለው ደግሞ አራተኛው ቆስሏል። ኡጋዛዊ ምክር ቤት ያስተላለፈው ውሳኔ በሌላ ስፍራ እንደሚለው የኢትዮጵያ ፌዴራል መንግስት ስድስቱን ቀበሌዎች በተመለከተ የደረሰበት ውሳኔ የተሳሳተ ነው። ስለዚህ እንደገና ተመልክቶት ሊሽረው ይገባል። አቶ አሰው የፋራህ ለቪኦኤ በስልክ ጉዳዩን ሲያስረዱ እነዚህ ስድስት ቀበሌዎች የሀገሪቱ አስተዳዳራዊ ካርታ እንደሚያመለክተው በአፋር ክልል ውስጥ ሳይሆን በሶማሌ ክልል ውስጥ ነው የሚገኙት ነዋሪዎቹም የኢሳ ብሔረሰብ አባላት እንጂ አፋሮች አይደሉም ብለዋል። ይህ አደግ የመንግስት ስልጣን እንደተቆጣጠረም ብለዋል ያሉትን ይጠቅሱና መሬቱ ለኢሳዎች የሚገባ እንደሆነ ይጠቁማሉ። ማንኛውም ነገር ፍትሀዊ መሆን አለበት በኢትዮጵያ ህገ መንግስት ተከትለን መርድ ይኖርብናል። ኢህአዴጎች ሲገቡ መጀመሪያ ምንም ያሉ ህገ መንግስቱን ማንኛውም ህዝብ ያለበት ቦታ የራሱ ነው። ግጭት ያለበት ቦታ ደግሞ በህገ መንግስቱ መሰረት በድምጽ ብልጫ ምርጫ ይደረጋል ተብሎ ነበረ። የኢትዮጵያ ፌዴራል መንግስት በህገ መንግስቱ እንዲገዛ የሚያሳስበው የውጋዛዊው ምክር ቤት ደብዳቤ አሁንም የተፈጠረው ችግር በህገ መንግስቱ መሰረት በሰላማዊ መንገድ እንዲፈታ ይጠይቃል። አቶ አሰወይ ፋርሃም ህዝቡ ፈቃዱን ተጠይቆ የፈለገውን ቢወስን ምንም አይነት ተቃውሞ ሊነሳ እንደማይችል ይናገራሉ። በህገ መንግስታችን መሰረት ማስተዳደር ይቻላል ከተባለ እዚህ አካባቢ ያሉትን በአፈና ሳይሆን በቃል ማነው፣ በድምፅ ብልጫ፣ ድምፅ ብልጫ ተደረገው ምርጫ ተደረገው ከዚያ በኋላ እነሱ የወዱበት የወዱት ቦታ መምረጥ ነው ያለባቸው። ስለዚህ እኛ ይሄ መሆን የለበትም፣ ይሄ ሕገ ወጥ ነው። ሕጋችን ደግሞ እየተጣሰ ይገኛል። ሕጋችን መርገጥ የለብንም። የኢትዮጵያ ሕግ ከሁሉም በላይ ስለሆነ መጠበቅ አለብን እያልና ያለ ነው። ተጨማሪ ምንጮች እንደሚሉት ከስድስቱ ቀበሌዎች በቅርቡ ስድስት ሰዎች በቁጥጥር ስር ውለው ሶስቱ በአፋር ክልል በእርሳ በምትባል ከተማ ታስረው እንደሚገኙ ሶስቱ ደግሞ እንዱፎ ከተማ በፖሊስ ቁጥጥር ስር እንዳሉ ይናገራሉ። የውጋዛዊው ምክር ቤት ውሳኔም የታሰሩት ሰዎች እንዲፈቱ ይጠይቃል። ተፈጥሯል በተባለው ችግር ላይ ማብራሪያ እንዲሰጡን በፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ አበበ ወርቁን ጠይቀናቸው ነበረ። ይሁንና ሳምንቱን በሙሉ በስልጠና ላይ ስለሚገኙ ምንም ማብራሪያ ለመስጠት የሚያስችል ጊዜ እንደሌላቸው ተናግረዋል። አፋሮችና ኢሳዎች በሳርግጦሽና በውሃ ለብዙ ዘመናት ሲጋጩ የኖሩ መሆናቸው ሁለቱም ወገኖች አይሸሽጉም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከምሽቱ አንድ ሰዓት ከ16 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የኢጋድ አባል ሀገር መሪዎች በደቡብ ሱዳን የሰላም ድርድር የመጨረሻ እልባት ለማበጀት ያለመ የተባለለትን ጉባኤ ነገ በአዲስ አበባ ይጀምራሉ። መሪዎቹ የሚሰበሰቡት መፍትሔ ለመጫን ሳይሆን የደቡብ ሱዳን መንግስትና ተቃዋሚዎች ራሳቸው መፍትሄ እንዲያመጡ ለማድረግ ነው ሲሉ ዋነኛው አደራዳሪ አምባሳደር ስዩም መስፍን ተናግረዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል። በባህር ዳርና በአዲስ አበባ ድርድር ሲያካሂዱ የቆዩት የደቡብ ሱዳን መንግስትና ተቃዋሚዎች ዋነኛ በሚባሉ ጉዳዮች ላይ ከስምምነት አልደረሱም። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል አገሮች መሪዎች ነገ በአዲስ አበባ የሚሰበሰቡትም ለዚህ ድርድር መቋጫ ለማበጀት ነው። የአሁኑ ስብሰባ ግን ከኢጋድ መሪዎች ይልቅ በደቡብ ሱዳን ተፋላሚ ወገኖች ሀሳብ ላይ ያተኮረ እንደሚሆን ዋነኛው አደራዳሪ አምባሳደር ስዩም መስፍን ተናግረዋል። ሁሉም የኢጋድ አባል አገሮች መሪዎችን የሚያሳትፍ ስብሰባ ይካሄዳል። የደቡብ ሱዳን ፕሬዝዳንት እና የተቃዋሚዎቹ መሪም ይገኛሉ። ስብሰባው ለተደራዳሪዎቹ ለማድረግ የሚያስበው መፍትሄ መጫን አይደለም። ይልቁንም ወሳኝ በሆኑ ቀሪ ጉዳዮች ላይ ተፋላሚዎቹ ወገኖች ራሳቸውን በቀጥታ እንዲያደራድሩ ነው። እናም በቀጥታ እንደሚደራደሩ የሚጠበቁት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና የተቃዋሚዎቹ መሪ ሪያክ ማቻር ከበድ ያለ ፈተና ይጠብቃቸዋል። በተለይ ለሁለት ዓመት ተኩል በሚቆየው ብሔራዊ አንድነት የሽግግር መንግስት ውስጥ ስልጣንን እንዴት እንደሚከፋፈሉ መስማማት ይኖርባቸዋል። በኢጋድ ቀርቦ የነበረውንና ፕሬዝዳንት ሳልቫኪር በኃላፊነታቸው እንዲቀጥሉ የሚፈቅደውን ረቂቅ የሽግግር መንግስት ሰነድ ተቃዋሚዎቹ አልተቀበሉትም። ከሽግግር መንግስቱ ጊዜ ጀምሮ ፌዴራላዊ የመንግስት አወቃቀር ተግባራዊ እንዲሆን የሚጠይቀው የተቃዋሚዎቹ ሀሳብ ደግሞ የደቡብ ሱዳንን መንግስት ድጋፍ አላገኘም። በነገው ስብሰባ እንዲፈቱ የሚጠበቁትም እነዚህን የመሰሉ ቁልፍ ጉዳዮች ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ንግድና ምጣኔ ሀብት ነው ቀጣዩ። በኢትዮጵያ የተመዘገቡ የምጣኔ ሀብት እድገቶች ለተጨማሪ ትብብርና የንግድ ትስስር የሚያነሳሱ መልካም አጋጣሚዎች ናቸው ሲሉ በአዲስ አበባ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ ለቪኦኤ ተናግረዋል። የሰብአዊ መብት ይዞታዎችን በተመለከተ ብዙ የሚሰሩ ስራዎች እንዳሉ የገለጹት አምባሳደር በምጣኔ ሀብት ረገድ የዩናይትድ ስቴትስ ከኢትዮጵያ ጋር በኃይል ልማት፣ ግብርና፣ ንግድ፣ ጤናና ሌሎች ዘርፎችም ለመተባበር የሚያስችሏት ፖሊሲዎችን ቀርጻ ተግባራዊ እንቅስቃሴ ጀምራለች ብለዋል። የአሜሪካ ድምፁ በትረ ስልጣን ከአምባሳደር ሀስላክ ጋር ያደረገው ቃለ ምልልስ ዝርዝሩን ይዟል። ዩናይትድ ስቴትስ ለኢትዮጵያ በየዓመቱ ከ700 እስከ 800 ሚሊዮን ዶላር የሚሆን የምግብ እርዳታ እንዲሁም በጤና ትምህርትና ሌሎች ዘርፎች ድጋፍ ትሰጣለች። በዚህ በያዝነው ዓመት አፍሪካና የዩናይትድ ስቴትስ የንግድ ድርጅቶች ተባብረው በመስራታቸው የውጭ መዋለ ንዋይ ፍሰቱ 80 ቢሊየን ዶላር ደርሷል። ኢትዮጵያን ጨምሮ በአፍሪካ በፍጥነት በማደግ ላይ የሚገኘውን የውጭ ኢንቨስትመንት የአሜሪካ ኩባንያዎች በመምራት ላይ ይገኛሉ። አፍሪካ ለንግድና ኢንቨስትመንት በሯን ስትከፍት፣ ታዲያ ዩናይትድ ስቴትስ ደግሞ የአፍሪካ ቁጥር አንድ የምጣኔ ሀብት አጋርነቷን አስመስክራለች። በዚህም ለመቀጠል ትፈልጋለች። በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሃስላክ ለቪኦኤ ሲናገሩ በአፍሪካ በተለይ በኢትዮጵያ የሚታየው የምጣኔ ሀብት እድገት የትብብር መስኮቶችን ከፍቷል ብለዋል። I mentioned the Africa Leaders Summit where President Obama brought together most of the leaders on the continent. የአፍሪካ መሪዎች ጉባኤን እጠቅሳለሁ። ፕሬዝዳንት ኦባማ የአህጉሪቷን መሪዎች ለስብሰባ በመጥራት በአፍሪካ የሚታዩ መልካም ጅምሮችና ፈተናዎች ዙሪያ ለአንድ ሙሉ ቀን ተወያይተዋል። በስብሰባው ዙሪያ የተሰናዱ ዝግጅቶች በግል ዘርፍ ትብብር ላይ ያተኮሩ ናቸው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ባለፈው ዓመት አፍሪካን በጎበኙበት ወቅት በኢትዮጵያና በሌሎች ስድስት ከፊል ሳሐራማ አገሮች የኤሌክትሪክ ኃይል ለማመንጨት የሚያስችል የ7 ቢሊዮን ዶላር መርሃ ግብር ይፋ አድርገዋል። አፍሪካ በፍጥነት ለማደግ በሚቀጥሉት 30 ዓመታት የኃይል ፍላጎቷን ለማሟላት 300 ቢሊዮን ዶላር ያስፈልጋታል። ለዚህም የግሉ ዘርፍ ኢንቨስትመንት ከፍተኛ ሚና እንደሚጫወት ይገለጻል። አምባሳደር ፓትሪሺያ ሀስላክ ፓወር አፍሪካ ወይም ኃይል ለአፍሪካ መርሃ ግብርን አስመልክቶ ስኬቶች መታየታቸውን ያሰምራሉ። በኃይል ለአፍሪካ መርሃ ግብር ከአፍሪካ መንግስታት፣ የግሉ ዘርፍና፣ ሌሎች እንደ ዓለም ባንክና የአፍሪካ ልማት ባንክ የመሳሰሉ አጋሮች ጋር በመስራት ላይ እንገኛለን ኢትዮጵያን ጨምሮ በስድስት አገሮች በማትኮር አስር ሺህ ሜጋዋት ንጹሕና ውጤታማ የኤሌክትሪክ ኃይል ማመንጨት የሚል ዓላማን ለማሳካት ነው ስራችን። ይሄ መርሃ ግብር በእጅጉ የተሳካ በመሆኑ ፕሬዚደንቱ ወደ 30 ሺህ ሜጋዋት ኃይል ማመንጨት በሚል በአፍሪካ መሪዎች ጉባኤ ላይ አሻሽለውታል። በኢትዮጵያም በመንግሥት ቁጥጥር ስር የነበረው የኃይል ዘርፍ ለመጀመሪያ ጊዜ የግል ዘርፍ ኢንቨስትመንት እንዲኖር በሩን ከፍቷል። ሌላኛው መርሃ ግብር ፊድ ፊውቸር ቀጣዩን ትውልድ ለመመገብ ያለመው መርሃ ግብር ነው። እንደ ሌሎች መርሃ ግብሮች ሁሉ የመንግሥትና የግል ዘርፍ ትብብር በስፋት ይበረታታል። እስካሁን ወደ 200 ሺህ የሚጠጉ ኢትዮጵያዊ ገበሬዎች አዳዲስ የግብርና ቴክኖሎጂና ልምዶችን እንዲያገኙ መርሃ ግብሩ ረድቷል ይላሉ አምባሳደር ሀስላክ። አላማችን የውጭ ገበያ ላይ ነው። በጥሬው ሳይሆን በሂደት እሴት የተጨመረባቸው ምርቶችን ለገበያ ማቅረብ ነው። እንደምታውቀው ኢትዮጵያ በአህጉሩ በጣም በርካታ የቀንድ ከብቶች ያሉባት አገር ናት። እንስሳትን በሕይወት ለውጭ ገበያ ከማቅረብ ይልቅ የስጋ ምርቶችን አቀነባብሮ ወደ መካከለኛው ምስራቅ ለመላክ እየሰራን እንገኛለን። በጤና ረገድ ዩናይትድ ስቴትስ የእናቶችና ሕጻናት ጤናን ለማሻሻል የተለያዩ መርሃ ግብሮችን በትብብር ቀይሳ ትሰራለች። በኤች አይቪ ኤድስ፣ የሳምባ በሽታና ሌሎችም ዩናይትድ ስቴትስ በሰፊው ትሰራለች። በዚህም ትብብር የተነሳ አሉ አምባሳደር ሀስላክ በኢትዮጵያ አሁን አዳዲስ በኤች አይቪ ኤድስ ከሚያዙ ሰዎች ቁጥር የታማሚዎቹ ቁጥር በልጧል። ይህም መልካም ውጤት ነው ይላሉ። በአጠቃላይ አምባሳደሯ በኢትዮጵያ የምጣኔ ሀብት ይዞታ ላይ ምን አይነት አስተያየት አላቸው? በተለይ የኢትዮጵያ መንግሥት ምጣኔ ሀብቱ በሁለት ዲጂት እያደገ መሆኑን ይገልጻል። ለመሆኑ የህዝቡ ኑሮ እየተሻሻለ ነው? አምባሳደር ሀስላክ በኢትዮጵያ ስለ ግል ልምዴ መናገር እችላለሁ። በሰማንያዎቹ አጋማሽ በረሃቡ ወቅት በእርዳታ ማስተባበር ስራ ተሰማርቼ ነበር። በሁለት ሺህ ዘጠኝና አስር ተመልሼ በመምጣት በፕሬዚደንት ኦባማ ፊድ ደ ፊውቸር የወደፊቱን ትውልድ የመመገብ መርሃ ግብር ለመስራት መጣው። ልነግረህ የምችለው በጣም ትልቅ መሻሻል፣ ትልቅ እምቅ ችሎታ ነው የተመለከትኩት። ኢትዮጵያ በምጣኔ ሀብት ረገድ ባለፉት አስር ዓመታት ያሳየችውን መሻሻል አደንቃለሁ። በዓለማችን በፍጥነት በማደግ ላይ ካሉ ምጣኔ ሀብቶች አንዷ ናት። የዓለም ባንክ እድገቱ በዚህ ወቅት አስር ከመቶ እንደሆነ ይገልጻል። የዓለም ባንክና ሌሎች ዓለም አቀፍ የገንዘብ ተቋማት በኢትዮጵያ የሚታየው እድገት የጸንና የምጣኔ ሀብት መሠረት ላይ እንዲቆይ በተጓዳኝ የግሉ ዘርፍ እድገት መበረታታት አለበት ይላሉ። የኢትዮጵያ መንግሥት የምጣኔ ሀብት ፖሊሲ በመንግሥቱ የሚተገበሩ ትላልቅ የልማት ሥራዎች ላይ ያተኩራል። ይህ አሰራር በግሉ ዘርፍ ተሳትፎ እንዲጠናከር የምጣኔ ሀብት ባለሙያዎችና ዓለም አቀፍ የገንዘብና የምጣኔ ሀብት ተቋማት ይመክራሉ። አድማጮች የመጨረሻው ዝግጅት የአሜሪካ መዝናኛ ፕሮግራማችን ነው። ካንትሪ ወይም የሀገረሰብ ሙዚቃ ዘፋኙን ብሌክ ሼልተንን እናስተዋውቃቸው። አዳነች ፍሳይ። Shore of that old red river, I stand right here and curse my pride. That river runs deep, that current is strong, and the woman I love is on the other side. How did the love we made again? ሬድ ሪቨር ብሉ የተባለው አምና የወጣው ከፍተኛ ተቀባይነት ያገኘው ዘፈኑ ይዘት በሐቀኛ ታሪክ ላይ የተመሠረተ ነው። እንደ አውሮፓ አቆጣጠር ሰኔ 18 ቀን 1976 ዓ ም የተወለደው እውቁ የካንትሪ ማለት የሀገረሰብ ሙዚቃ ዘፋኝ ብሌክ ቶሊሰን ሸልተን በቴሌቪዥን በሚደረግ የዘፈን ውድድርም በዳኝነት ያገለግላል። ብሌክ ሸልተን 24 የካንትሪ ሙዚቃዎችን በተከታታይ በሳምንታዊ ምርጥነት አቅርቧል። ከእነሱም አስራ አንዱ የአንደኝነትን ቦታ ይዘዋል። ከሙዚቃው ውበት የተነሳ ዩናይትድ ስቴትስ ውስጥ በሙዚቃ ኢንዱስትሪ ከፍተኛ ስኬት ላገኙ ሙዚቀኞች ለሚሰጠው ግራሚ ሽልማት አምስት ጊዜ ተሰይሞ ነበር። ዱዊንግ ዋት ሺ ላይክስ የምትፈልገውን ነው የማደርገው የሚለው ዘፈኑ በተከታታይ የአንደኛነት ቦታን በመያዝ ሬከርድ ለመስበር ችሏል። አሁን እንግዲህ በያዝነው ዓመት ከወጣው ብሪንግንግ ባክ ዘ ሰንሻይን የፀሐይ ብርሃኑን ልመልስ ከሚለው ምርጥ ዘፈኑ ጋር ልተዋችሁ። አድማጮች እኛም በዚህ ዜማ የምሽቱን ዝግጅታችን እናጠናቅቃለን። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ እንደገና እንጠብቃችኋለን በ25 እና በ31 ሜትር ባንዶች በአጭር ሞገድ። እስከዛው ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት። sweet kiss all the love and that we bold missed it's okay to let them go yesterday's all forgotten this program has come to you from the voice of america washington